የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 8 2014 ዓመተ ምህረት ዝግጅታችን ጀመረ። የሚደጎመው ለሁሉም ነው። ባለሀብቱ ይደጎማል። ዝቅተኛ ገቢ ላላቸው የማህበረሰቡ ክፍል ይደጎማል። አምባሳደሮች ይደጎማሉ። በአጠቃላይ በኢትዮጵያ ያሉት ተሽከርካሪዎች ይደጎማል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ሀሰን መሐመድ ናቸው። ከነዳጅ ውድነት የተነሳ ይደረጋል ስለተባለው ድጎማ በአሜሪካ ድምፅ ቀርበው አስተያየት ሰጥተውናል። በምሽቱ ዝግጅታችን ይሰማል። ሌሎች በርከት ያሉ ቅንብሮችንም ይዘንላቸዋል። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በደቡብ ሱዳን፣ ሶማሊያ፣ ሱዳን፣ ናይጄሪያ፣ ኬንያ እና ኢትዮጵያ ለረሃብ የተጋለጡ በሚሊየን የሚቆጠሩ ሰዎችን ለመርዳት የተባበሩት መንግስታት ድርጅት ከማዕከላዊ የአስቸኳይ ጊዜ ምላሽ ፈንዱ 100 ሚሊየን ዶላር ማውጣቱን አስታወቀ። በሰባቱ የአፍሪካ ሀገራት በሚካሄዱ የትጥቅ ትግሎች ድርቅና ኮቪድ-19 ወረርሽኝ በአባባሰው የኢኮኖሚ መዋዠቅ ምክንያት በሚሊየን የሚቆጠሩ ሰዎች ራሳቸውን መመገብ አልቻሉም ያለው የመንግስታቱ ድርጅት በዩክሬን እየተካሄደ ያለው ጦርነት ተጽዕኖም በሚሊየን የሚቆጠሩ ሰዎችን ለረሃብ እንዳጋለጠ ገልጿል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻ ቃል አቀባይ ጄንስ ሌያርክ ለአሜሪካ ድምጽ ሲናገሩ፣ በተለይ የመን፣ ደቡብ ሱዳን እና ሶማሊያ ተቋሙ አምስተኛ ደረጃ ላይ ያስቀመጠው የድርቅ መቅሰፍት ወይም የረሃብ ሁኔታ ውስጥ እንደሚገኙ አስረድተዋል። ኬንያ ፎር ኤግዛምፕል ኢትዮጵያ ኤዝ ዌል። ሌሎች ሀገራትም ለምሳሌ ናይጄሪያ፣ ሱዳንና ኬንያ ኢትዮጵያን ጨምሮ በሚሊየን የሚቆጠሩ ሰዎች የድርቅ መቅሰፍት ደረጃ ላይ ለመድረስ ቋፍ ላይ ናቸው። እዛ ውስጥ እንዳይገቡ ማድረግ አለብን። አለበለዚያ አይናችን እያየ ሰዎች በረሃብና በበሽታ ይሞታሉ። ያ እንዳይሆን አሁን እርምጃ መውሰድ አለብን። የተባበሩት መንግስታት ድርጅት ሰባቱን ሀገራት ለመርዳት 43 ቢሊዮን ዶላር እንደሚያስፈልገው ከወር በፊት አስታውቆ የነበረ ሲሆን ከዚህ ውስጥ እስካሁን የተገኘው 6.5 ከመቶ ብቻ ነው። በሱዳን አቢዬ በተባለው ልዩ አስተዳደር አካባቢ የታጠቁ ዘላኖች አደረሱት በተባለውና አርባ አንድ ሰዎች የተገደሉበት ጥቃት ላይ ምርመራ እንዲካሄድ የሱዳን ወታደራዊ መሪ ትዕዛዝ አስተላልፈዋል። ግድያው በሱዳንና በደቡብ ሱዳን መካከል በተፈጠረ የድንበር አለመግባባት እየተባባሰ የመጣው ግጭት አካል መሆኑም ተገልጿል። ጀነራል አብዱልፈታህ አልቡርሃን ሐሙስ ዕለት ከፍተኛ የጦር አመራሮችን ፖሊስና መርማሪዎችን ያቀፈ ሰባት አባላት ያሉት ቡድን እንዲቋቋም ትዕዛዝ አስተላልፎ የነበረ ሲሆን አንድ ዓመት ያስቆጠረውን ግጭት ከስር መሰረቱ ይመረምራሉ ተብሎ ይጠበቃል። በአብዬ አስተዳደር የሚኖሩት አብዛኞቹ ሰዎች ደቡብ ሱዳናዊ የድንቃ ተወላጆች ሲሆኑ ሱዳናዊ የአረብ ሚስሪያ አርብቶ አደሮችም አልፎ አልፎ ይኖሩበታል። የሱዳን ሚስሪያ ዋና አዛዥ ሙክታር ባቦ ንሚር የማህበረሰቡ አባላት አብዬ ላይ ጥቃት ማድረሳቸውን አምነው እራሳቸውን ለመከላከል የወሰዱት እርምጃ ነው ብለዋል። ሊቢያ አቅራቢያ ስደተኞችን የያዘ ጀልባ ተገልብጦ በውስጡ የነበሩ ሰላሳ አምስት ሰዎች ሳይሞቱ እንዳልቀረ የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ የስደተኞች ድርጅት ዛሬ እንዳስታወቀው የጀልባ አደጋው የተከሰተው ትላንት በምዕራብ ሊቢያ በኩል ሳባርታ በተባለች ከተማ አቅራቢያ ነው። እስካሁን የስድስት ስደተኞችን አስክሬን ማውጣት የተቻለ ሲሆን መገኘት ያልቻሉት ሀያ ዘጠኝ ሰዎች ሳይሞቱ እንዳልቀረ ተገምቷል። አደጋው የተሻለ ህይወት ፍለጋ ስደተኞች ከሰሜን አፍሪካ ወደ አውሮፓ በሚያደርጉት ጉዞ በተደጋጋሚ የሚያጋጥም ሲሆን ከአፍሪካና መካከለኛው እስያ ጦርነትና ድህነትን የሚሸሹ ስደተኞች ሊቢያን እንደ መሸጋገሪያ ይጠቀሙባታል። ይህ ዜና የሚተላለፈው ከአሜሪካ ድምጽ ራዲዮ ነው። ሩሲያ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የውጭ ጉዳይ ሚኒስትር ሊስትረስ እና መከላከያ ሚኒስትሩን ቤን ዋላስን እንዲሁም ሌሎች አስር የእንግሊዝ መንግስት አባላትና ፖለቲከኞች ወደ ሀገሯ እንዳይገቡ ማገዷን የሩሲያ የውጭ ጉዳይ ሚኒስትር ዛሬ አስታውቋል። ሩሲያ ውሳኔውን ያስተላለፈችው የእንግሊዝ መንግስት ከዚህ ቀደም ታይቶ በማያውቅ ሁኔታ ባሳየው ጠብጫሪነት እና በከፍተኛ የሩሲያ ባለስልጣናት ላይ በጣለው ማዕቀብ ምክንያት መሆኑን የሚኒስትር መስሪያ ቱ መግለጫ አመልክቷል። ክሬምሊን ለዩክሬን ጠንካራ ድጋፍ ያሳዩት የውጭ ጉዳይ ሚኒስትር ጆንሰንን ጸረ ሩሲያ ለመሆን በሚደረገው ሩጫ ዋና ተሳታፊ ስትል ገልጻቸዋለች። ጆንሰን ከሳምንት በፊት ኪየቭ በመገኘት ከዩክሬን ፕሬዚዳንት ቮሎድሚር ዜለንስኪ ጋር ተገናኝተው የነበረ ሲሆን ጦርነቱ ከተጀመረ አንስቶ ሁለቱ ሀገራት ላላቸው ትብብር ተመሰጋግነዋል። ይህ በእንዲህ እንዳለ የሩሲያ የጦር አውሮፕላኖች ልቪቭ የተሰኘውን የዩክሬን ከተማ በቦምብ የደበደቡ ሲሆን ኪየቭ ላይም ዛሬ ሚሳይል ተኩሰዋል። ጦርነቱ በከባድ ሁኔታ እየተካሄደባት ባለውና ከፍተኛ የሰብአዊ ቀውስ በደረሰበት ሜሪዮፖል ከተማ ሩሲያ ወደፊት መግፋት የቻለች ሲሆን ከተማውን መቆጣጠር ከቻለች ኪየቭን ለመያዝ ባደረገችው ውጊያ የደረሰባትን ሽንፈት የሚያካክስ ድል አድርጋ ትቆጥረዋለች ተብሏል። ሞስኮ በዩክሬን ዋና ከተማ የሚ የሚገኝ የታንክ መጠገኛ ፋብሪካ መምታቷን ያስታወቀች ሲሆን ሜኮሎይቭ በተሰኘ በደቡብ ዩክሬን በኩል በሚገኝ የወታደራዊ መኪናዎች መጠገኛ ፋብሪካ ላይም እንዲሁ በተመሳሳይ የአየር ድብደባ አካሄዳለች። የዩክሬን ፕሬዚዳንት ቮለዲሚር ዘለንስኪ እስካሁን በጦርነቱ ከ2500 እስከ 3000 የሚደርሱ የዩክሬን ወታደሮችን መግደላቸውንና የሩሲያ 20 ሺ ወታደሮች ማለቃቸውን አስታውቀዋል። ሞስኮ በመጋቢት 16 አንድ ወታደሮቿ እንደተገደሉ ካስታወቀች ወዲህ በጦርነቱ ስለደረሰው ጉዳት ከሩሲያ የወጣ መረጃ የለም። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። አመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 8 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነቱ ከሌለ መፈናቀል አይኖርም። ለሰላሳ ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት ዩኤን ኤች ሲአር ያገለገሉት አቶ መንገሻ ከበደ ኤ ፎልፊሊንግ ጆርኒ ስሩ ኮንፍሊክትስ ኤንድ ኮንትራዲክሽንስ ወይም በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ በእንግሊዝኛ መጽሐፍ ጽፈዋል የምሽቱ እንግዳችን ናቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንውሰዳችሁ። የኢትዮጵያ መንግስት በነዳጅ ላይ የሚያደርገውን ድጎማ ለተመረጡ ተሽከርካሪዎች ብቻ ከሐምሌ ወር እንደሚጀምር አስታወቀ። እስካሁን በሀገሪቱ ካሉ አንድ ነጥብ አራት ሚሊዮን ተሽከርካሪዎች ሶስት መቶ ሺዎቹ የድጎማው ተጠቃሚ እንዲሆኑ መለየታቸውም ተገልጿል። አውቶሞቢሎች ግን ተጠቃሚ አይሆኑም ተብሏል። ውሳኔውን አንዳንድ የሜትር ታክሲ አገልግሎት ሰጪ አውቶሞቢሎች ሲቃወሙት፣ ሌሎች ግን ደግፈውታል። አዲስ ቸኮል ዝርዝራለው። የፌዴራል መንግስት ከፊታችን ሐምሌ ጀምሮ ነዳጅ ላይ የሚያደርገው ድጎማ ለህብረተሰቡ አገልግሎት የሚሰጡ ተሽከርካሪዎችን ብቻ ተጠቃሚ እንዲያደርግ መወሰኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴታ አቶ ሀሰን መሀመድ በተሌላ አሜሪካ ድምፅ እንዳስታወቁት አብዛኞቹ የሀገሪቱ ተሽከርካሪዎች በሂደት ነዳጅ ባለም ገበያ የሚቀርብላቸው ይሆናል ብለዋል። ለሁሉም ነው ባለሀብቱ ይደጎማል፣ ዝቅተኛ ገቢ ያላቸው የማህበረሰቡ ክፍል ይደጎማል፣ የአምባሳደሮች ይደጎማሉ። በአጠቃላይ ኢትዮጵያ ያሉት ተሽከርካሪዎች በድጎማ ይሄ ደግሞ በጣም ፖለቲካል ኮሚኒቲ ስለሆነ ሴንስቲቭ ነው። ግን በታህሳስ ሀያ ሁለት ሺ አስራ አራት በሚኒስትሮች ምክር ቤት የጸደቀው የነዳጅና የታለመለስ ድጎማ ይህን ቀንሶ ድጎማው ዝቅተኛ ገቢ ላላቸው ማህበረሰቡ ክፍል እንዲደጉም በሀገሪቱ ካሉ 1.4 ሚሊዮን ተሽከርካሪዎች መካከል የድጎማው ተጠቃሚ ይሆናሉ ተብለው እስካሁን የተለዩት 300 ሺ ይሆናሉ ብለዋል ሚኒስትር ዴታው። ይሁንና 1.1 ሚሊዮን የሚሆኑ ተሽከርካሪዎች ድጎማው በአንድ ጊዜ የሚነሳባቸው ሳይሆን ቀስ በቀስ የሚጨምር ነው ብለዋል አቶ ሀሰን። ከሁለት ዓመት ባልበለጠ ጊዜ ውስጥም ከዓለም ገበያ ጋር በተመሳሳይ ዋጋ እንዲገዙ እንደሚደረግ አስታውቀዋል። የድጎማ ተጠቃሚ የሆኑ ተሽከርካሪዎች ደግሞ የተጓዙበትን ርቀት የሚያመለክት ጂፒኤስ የተባለ መሳሪያ ተገጥሞላቸው በቅናሽ ዋጋ የሚገዙት ነዳጅ በትክክል አገልግሎት ላይ መዋላቸውን ቁጥጥር እንደሚደረግ አቶ ሀሰን ተናግረዋል። በሀገሪቱ የነዳጅ እጥረት መነጋገሪያ ከሆነ ቆይቷል። አሽከርካሪዎች ሰላማዊ ሰልፍ እስከ መውጣት የደረሱባቸው ከተሞችም አሉ። ዋነኛው ችግር ግን ቤንዚን ተጠቃሚዎች ላይ የሚጎላ እንደሆነ አሽከርካሪዎች ይናገራሉ። ካሳሁን እውነቱ እባላለሁ። የከተማ ታክሲ አሽከርካሪ ሹፌር ነኝ። በማሽከርከሪ ሂደት ውስጥ ወደ አምስት አመት ሊሆነኝ ነው። እስካሁን ደረስባለ ናፍታ ላይ ብዙም የለም። አልፎ አልፎ ያው የተወሰነ ምናልባት አንዳንድ ጊዜ የወራት መዳረሻ ላይ ነዳጅ ታሪፍ ይጨምራል በሚል እሳቤ ትንሽ የመዘገየት የአንድ ቀን የሁለት ቀን እንደዚህ ይታያል እንጂ በናፍታ ላይ እንደዚህ አይነት ነገር የለም። ቤንዚን ላይ ግን ችግር አለ። ብዙ አብዛኛውን ጊዜ ያው ከማደያ የማግኘት እድላቸው የጠበበ ነው። አልፎ አልፎ ነው ምክንያቱ ምንድን ነው የሚለው ስናስበው ይመስለኛል፣ የቤንዚል አቅርቦት ችግር ብቻ ሳይሆን ግለሰቦች ወይም ደግሞ የማዲያ ባለቤቶች በተለያየ ቦታ ለምሳሌ እንደነ ኬንያ፣ ጅቡቲ ምናምን የመሳሰሉት ሀገር ላይ የዋጋ ጭማሪ አለ ይባላል እኛ ሀገር ከምንቀዳው ሂሳብ የተሻለ ለምሳሌ ከፍተኛ የሆነ ለውጥ በጣም ልዩነት ያለው እስከ መቶ ብርም እስከ ሀምሳ ብርም ሰባ ብር ድረስ ልዩነት ያለው ነገር ስላለ እነዛ የማደያ ባለቤቶች ያቺን ቤኔፊታቸውን ወይም ጥቅማቸውን ለማስከበር ወደዛ ትራንስፈር ያደርጋሉ። ሚኒስትር ዴኤታው አቶ አሰም ማመድ የቅሬታውን ትክክለኛነት ተቀብለው የአቅርቦት እጥረት ግን የለም ይላሉ። በተለያዩ መንገዶች ነው እጥረት የሚፈጠረው። አንደኛ በእኛ በመንግስት በኩል ምንም አይነት እጥረት የለም። አገሪቷ በቂ ነዳጅ ይገባል። ቤንዚንም ቢሆን ናፍታም፣ የተለያዩ የነዳጅ ፕሮዳክቶች ይገባሉ። ነገር ግን ኤርትራስ የሚፈጠረው አንደኛ የሰው ሜንታሊቲ ፐርሰፕሽን ነው። ዋጋ ይጨምራል፣ እንደዚህ ፍራቻ ዝም ብሎ ራሳቸው የሚቀጥሉት ራሱ ያመጣል። አንደኛ ይሄ ነው። ሁለተኛ ደግሞ ይህ ኮንትራባንድ ጉዳይ ነው የሚያመጣው። እና እሱንም ከክልሎች ና ከሚመለከታቸው አካላት ጋር በተለይ ብሔራዊ ግብረ ኃይል አለ ይህንን የሚቆጣጠር የዋጋ ንረትን፣ ኮንትራባንድን፣ ህገወጥ ነጋዴዎችን የሚቆጣጠር ካሳ ሰባት ተቋማት የተውጣጡ ግብረ ኃይል ስላለ እሱን በቅንጅት ና በትብብር እየሰራን ስለሆነ ይህንን ህገወጥ ነጋዴዎችን ኮንትራባንዲስቶችን በመከላከል ከአንድ በፊት የነበረውን ስራ ተጠናክሮ እንዲቀጥልና ያ ደግሞ እንደሚቀንስ እርግጠኛ ነኝ። የከተማ ታክሲ አገልግሎት ሰጪ የሆኑት አቶ ካሳሁን እውነቱ ለህዝብ አገልግሎት የሚሰጡ ተሽከርካሪዎች ድጎማ የሚቀጥል መሆኑ ትክክለኛ ውሳኔ ነው ብለውታል። እስከዛሬ ድረስ ያው መንግስት መላውን ህብረተሰብ ያማከለ ድጎማ ነበር እያደረገ ያለው። ነገር ግን አሁን ህብረተሰቡ በሙሉ ነበር የሚጠቀመው። አሁን በይበልጥ ደግሞ እንደተነገረው ከሆነ ከሐምሌ ጀምሮ የሁለት አይነት የነዳጅ ድጎማ እንትን ይደረጋል ተብሏል። የታክሲ አሽከርካሪዎች ወይም ደግሞ የህዝብ አገልግሎት ሰጪዎች እና የቤት መኪኖች ወይም ደግሞ አሊያም ደግሞ የተለያየ የራሱ የሆነ የመንግስት እንትን ይኖረዋል። እንደዛ ለይቶ ማስቀመጡ ተጠቃሚ ያደርጋል። አንደኛ ነገር የመንግስትንም አላስፈላጊ ወጪ ኮስት ይቀንስለታል በሁለት መከፈሉ። ለምን ሁለተኛ ደግሞ እነዚህ በአገልግሎት ሰጪ ውስጥ ያሉት ትራንስፖርት አገልጋዮች እነሱንም ተጠቃሚ ያደረገ ነው የሚሆነው። ፈረስ በተባለ የከተማ ሜትር ታክሲ አገልግሎት የተሰማሩት አቶ ዮርዳኖስ ማሞ የተባሉ አሽከርካሪ ግን የከተማ ታክሲ አገልግሎት የሚሰጡ አውቶሞቢሎች የድጎማው ተጠቃሚ አለመሆናቸውን ገልጸው ይህ የሚሰጡት አገልግሎት ዋጋ እንዲጨምርና የተጠቃሚዎቻቸውን ቁጥር እንዲቀንስ እንደሚያደርግ ያላቸውን ስጋት ገልጸዋል። ተሳፋሪ የሚሳፈር አይመስለኝም። ስራ የሚጠፋ ነው እኛ ላይ እንግዲህ አስተያየት ካልተደረገ፣ እንደምታውቀው ብዙ ሰው ነው የሚጠቀመው። አቶ ዳዊት የተባሉ የራይድ አሽከርካሪ ግን እርምጃው እነሱን ሊጎዳ ቢችልም ትክክለኛ ውሳኔ ነው ብለው ያምናሉ። እንዳልኩት ዴይሊ ለመንዳት ብሎ ሰው ሁሉ ኮርሶስት አድርጎት ነበር መኪናውን አይደል። ስለዚህ አሁንም ዘሴንቲንግ ነው ካፍን የሚያደረገው ለራይድ መኪናዎች ውስጥ ከፊድ ያለው ሲባል ኤብሪባዲ ያደረገዋል። ታስበው በአመት አስር ሺ ብር ነው ግብር የሚከፈለው። ስለዚህ ይቻለዋል አመት ላይ አስር ሺ የሚከፍል ዴይሊ ከሚበዘበዝ ማለት ነው ምናልባት ነደ ሰባ ምስጠ ነው ሊገባ ከዛ አንግል ስታየው አይዶንት ንክ እኛ መካተት መልካም ይሆናል ብዬ አላስብም። የንግድና ቀጠናዊ ትስስር ሚኒስትር ዴተው አቶ ሀሰን መሀመድ የሳሎን አውቶሞቢሉ ሲሉ የገለጿቸው የከተማ ትራንስፖርት አገልግሎት ሰጪው አውቶሞቢሎች ተጠቃሚዎቻቸው መካከለኛ ገቢ ያላቸው ዜጎች በመሆናቸው የድጎማው ተጠቃሚ አለመሆናቸው ተገቢ ውሳኔ ነው ይላሉ። መንግስት ከ209 ዓ ም ጀምሮ ነዳጅን በድጎማ ለማቅረብ 12 ቢሊዮን ብር ማውጣቱን የገለጹት አቶ ሀሰን ይህ ገንዘብ ትምህርትና ጤናን በመሰሉ የመሰረተ ልማት ስራዎች ላይ መዋል ይገባዋል ነው የሚሉት። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ተከታተሉት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ወደ ተከታዩ ዝግጅታችን እንወሰዳችሁ። የቤንሻንጉል ጉምዝ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ ከአሜሪካ ድምጽ ጋር ባደረጉት ቆይታ በመተከል ዞን ውስጥ ሰሞኑን ከጉሙዝ ታጣቂዎች ጋር ተደረገ ስለተባለው እርቅ አብራርተዋል። ታጣቂዎቹ ከዚህ በኋላ መሳሪያቸውን ለመንግስት እያስረከቡ እጅ የማይሰጡ ከሆነ መወሰድ የጀመረው ወታደራዊ እርምጃ ይቀጥላል ብለዋል። ናኮር መልካ ከአምቦ አቶ አብዮትን በስልክ አነጋግሯቸዋል። በጉህዴን ስለሚነሱ ቅሬታዎችም ጭምር ኃላፊው ምላሽ ሰጥተዋል። በሰሞነኛው የእርቅ ሁኔታ ይጀምራሉ እንደሚከተለው ይቀርባል። በክልሉ የጸጥታና ሰላም ግንባታ ቢሮ ምንድን ነው የሚታወቀው? በግልጽ ያለው ነገር ምንድን ነው? በመተከል ዞን ላይ ሰሞኑን እርቅ ፈጽመን አጠቃላይ በክልሉና በዞኑ ሰላም ግንባታ ሂደት ላይ እኛ በሰላማዊ መንገድ እንሳተፋለን ብሎ አምኖ የመጡ ከሶስት መቶ ሰማንያ ሶስት በላይ የዚህ የቡድን ታጣቂዎች ላይ ታድሶ ተሰጥቶ ሰላምም ተካሂዶ ወደ የነበሩበት አካባቢ በመመለስ መደበኛ የሕይወታቸውን እየኖሩ ነው ያሉት። አሁንም ቢሆን በእጃቸው በሰላማዊ መንገድ ለመስጠት ፍላጎት ያላቸው አካላት መሳሪያቸውን ጭምር እያስረከቡ የመስጠት ሂደቱን እስከ ትናንት ድረስ ያካሄዱ ነው ያሉት። በመተከል ዞን በዳሙ ወረዳ ላይ ትናንትና ይን አካሄዷል። በጸጥታው ኃይል እርምጃ የሚወሰድባቸው አካላት ለእርቁና ለሰላሙ ፍላጎት የደላ ቸው የትብቅ ትግልን እንደአማራጭ ቆጥሮ የሚንቀሳቀሱ የቡድን ታጣቂዎች ላይ ህግ የማስከበር ስራ የማይቆም ነው። ስለዚህ ሁለቱን ነገሮች ፓራሊ እየተካሄደ ያለበት ሁኔታ ነው ያለው። እርቁ የተካሄደው ከሁሉም የጎዴን ታጣቂዎች እና አባላት ጋር አደለም። ምክንያቱም ከማሺ ላይ ግን በተሳካ ሁኔታ እርቁ ተካሂዶ የክልሉ መንግስትና የጉዴን ታጣቂዎችና አመራሮች እርቅ ፈጽመው እየኖሩ እንዳሉ እየተገለጸ ያለው እና በዚህ ቦታ ግን በተቃራኒ እየተደረገ ያለው ከሶስት መቶ ሰማኒያ ሶስቱ ውጪ ሁሉም ሰላም ፈላጊዎች አይደሉም ማለት ይቻላል። እንዴት ታወቀ? ምክንያቱም አሁንም እነሱ እያሉ ያሉት ባሉበት ካምፓቸው ወይም ደግሞ የጦር ጣቢያ ወይም ያሉበት ሰፈር ላይ መንግስት ጥቃት እየከፈተ ነው ያለው። እስካሁን እንኳ ጥቃት ሳንፈጽም እየጠበቅን ያለበት ሁኔታ ነው ያለው ያሉ ነው ያለው። በዚህ መካከል ደግሞ ሰዎች እየተፈናቀሉ በመሀል እየተጎዱ ከቤት ንብረታቸው እየወጡ እንዳሉ ነው እየተገለጸ ያለው። እና ምን ያህል ተቀባይነት አለው? ቅድም ያለው ያልኩ ያለሁት መርሴ የሰጡት ያለው መረጃ በእኛ በክልሉ ሰላም ግንባታና ጸጥታ ቢሮ በኩል ተቀባይነት የለው። አንደኛ ሰላማዊ ነኝ እጅን ሰጥቼ እኖራለሁ የሚል ኃይል ካለ ጫካ ውስጥ ካምፕ የመሰረተ ትንኮሳ እየፈጸመ ዜጎች ላይ ጥቃት እየፈጸመ የሚገኝ የቡድን ታጣቂ እኔ ሰላማዊ ነኝ በካምፔን ያለሁት ስለዚህ እዚያ ቦታ ድረስ መጥተው የጸጥታ ኃይል ኦፕሬሽን ሰርቶብኛል የማለት ሞራልም ትንም ሊኖሩ አይችልም። መንግስት ጥሪ እስካደረገ ድረስ ሰላማዊ የሆኑት እስከ ትናንት መሳሪያችን እያስረከቡ መጥቶ እየገቡ ነው። መንግስት መደበኛ ህግ ማስከበርን ስራ ማቆም አለበት የሚለው አስተሳሰብ ትክክለኛ አስተሳሰብ አይደለም፣ ተቀባይነት ያለው አይደለም። አሁን መንግስት ህግ የማስከበር ስራ ነው እየሰራ ያለው። እያሉኝ ነው እነሱ ደግሞ ተኩስ እየከፈተ የአካባቢ አካባቢው ህብረተሰብ እየተሸበረ ነው፣ ወደ ጫካ እየተመለሰ ነው፣ መፈናቀል እየደረሰ ነው፣ ሰዎች እየሞቱ ነው እያሉ ነው እየገለጹልን ያሉት። እና አሁን ሂደቱን አያስተጓጉልም የአካባቢ ማህበረሰብ አሁን እየተፈናቀለ አይደለም። ትልቁ ችግር የአካባቢ ማህበረሰብ፣ በተለይ የጉምዙ ማህበረሰብ አፍ ነው የያዙት እነሱ ናቸው፣ በጫካ ውስጥ ማለት ነው። ምንም አይነት ሰብአዊ ድጋፍም እንዳያገኝ ዜጎች ለማህበራዊ ተቋሞች ንቅርም እንዳይሆኑና፣ አጠቃላይ በጉምዙ ማህበረሰብ ላይ ትልቅ ችግር እንዲፈጥር እያደረጉ ያሉት በዋናነት ስለዚህ የቡድን ታጠቂዎች ናቸው። በመተከል ዞን ላይ ማለት ነው። ስለዚህ እኛ ጊዜ ገደብ አስቀምጠናል። ከመቼ እስከ መቼ ነበረ የተቀመጠላቸው ጊዜ ገደብ አልፏል። ሆኖም ግን ጊዜ ገደቡ ስላለፈ ብቻ በህግ ማስከበሩ ብቸኛ አማራጭ እንሄዳለን ማለት አይደለም። አሁንም ቢሆን የሰላም ጥሪውን እያስተላለፍን ያለ ነው፣ እንደ መንግስት ማለት ነው። ሁለቱ አይጋጭም። እርምጃ እየወሰዱ የሰላም ጥሪ ማስተላለፍ ገና የዛሬ ዓመት እጃቸውን ይሰጣሉ እና ህግ ማስከበሩን ስራ አንሰራም ብለን አናቆምም። ቢኮዝ ጊዜ ገደብ ሊቀመጥ ይገባል ሁሉም ነገር ሊሚት አለው አይደል እ ግን የእርቅ ኮሚቴ አባላቱ እኮ ሄደው ደብዳቤ አደርሰው እነዚህ ሰዎች ወደ መንግስት ወደሚያመቻቸው ቦታ ሄደው እርቅ ለመፈጸም በባህላዊ መንገድ እርቀ ሰላሙ እንዲወርድ ጥረት እያደረጉ መሆናቸውን የገለጹት በዚህ ሂደት ውስጥ ትንኮሳ ትንኩስ አድርገው ወደ ፈቃርቆ ይወጣ መቼ ምን ያህል ሰዎች ተጎዱ? በዛ ጥቅ አሁን ይሄ ቁጥሩን ይሄ ነው ይሄ ነው ማለት ላያስፈልግ ይችላል። አቴቨር ግን ትንኮሳዎች አልቆሙም። ትንኮሳዎች እነሱ ባላቆሙበት እርቅ ሰላሙን ተቀብለው በተቀመጠላቸው የጊዜ ገደብ መጥተው መንግስት ጋር ቀርበው በሰላም ታድሶ ውስጥ ገብቶ ወደ ሰላም መንገድ ባልመጡበት ሂደት መንግስትን ብቻ እጅን አዳጥፈ ቁጭ በል ህግ ማስከበር የለብም የሚለው አስተሳሰብ ትክክልም አይደለም፣ ተቀባይነትም የለውም። በኛ በኩል ማለት ነው። ሰላም ጥሪ ተቀብሎ የሚገቡ ከሆነ ህግ ማስከበሩ ስራ ሁለተኛ ስራ ነው፣ የመንግስት ማለት ነው። ይህን ባላደረጉበት በዛ ሂደት ውስጥ ግን ተንኮሳዎችን እያደረጉ የሚቆዩበት ሁኔታ ሊፈጠር አይገባም። ቢኮዝ ረጅም ጊዜ የወሰደ ችግር ነው፣ መተከል አካባቢ ያለው ችግር። ዜጎች ለበርካታ ጊዜያት ተፈናቅለዋል። ደርሻ ጊዜያቸው መግባት አለባቸው። የእርሻ ጊዜ ነው፣ ወደ ቀያቸው መመለስ አለባቸው። ስለዚህ የእርቀ ሰላሙን ስራ እነሱ ጊዜ እየገዙ ጊዜ በመግዛት ዝም ብሎ የአርሶ አደሩን የእርሻ ጊዜ አጠቃላይ የክረምቱን ጊዜ የተፈናቃዩን የእንግልትና የስቃይ ጊዜ የሚያራዝሙበት አግባብ ሊፈጠር አይገባም። ጥሩ የጉዴን አመራሮች ግን እያሉ ያሉት ከማሺ ላይ የሰመረው እኛም ታጣቂዎቹን ምንም አይነት ትንኮሳ እንዳያደርጉ በማዘዛችን እርቀ ሰላሙም የሰመረ ሆኗል ነው ያሉት። መተከል ላይ ግን ተመሳሳይ ነገር አልተደረገም። መንግስት ቀደም ብሎ ነው እርቀ ሰላም እንዳደረገ የገለጸው እያሉ ያሉት እና መንግስት ለምንድን ነው ከቡድን አመራሮች ጋር መነጋገርና ይህንን አሁን እየተደረገ ያሉትን ኮሳዎችን አስቁሞ ትክክለኛ የሆነ እርቀ ሰላም እንዲካሄድ ያልፈቀደም እንግዲህ ምንድነው የጉደን አመራሮች ጋር መንግስት ተነጋግሯል። እየተነጋገረም ያለው ከማሽ ላይ ይህን እርቀ ሰላም ለማድረግ ጥረት ያደረጉ የጉደን አመራሮች ከመንግስት ጋር ሆነው ተነጋግረናል። በእነሱ አማካኝነትም የመተከል ዞኑ እርቀሰላም ሰላም እንዲመጣ ጥረት እንዲያደርጉ ተነግሯቸዋል። እዛ የጉደን አመራሩ ከማሽ ላይ ከመቀመጡ ጋር ተያይዞ እዚህ አካባቢ ያለው ለመግባት ፍላጎት የለው። ስለዚህ ከማሽ ላይ ያለ የጉደን አመራር በራሳቸው መስመር እጅ እንዲሰጡና ወደ ሰላማዊ መንገድ እንዲገቡ ይህ ማደረግ ግዴታ አለባቸው። እነዚህ አካላት መንግስት ፈቅዷል። ያንን መንገድ ከፍቷል። ጋዋሽ ላይ ያደረገውን ወደ መተከል አድርጓል። የሀገር ሽማግሌዎችን አደራጅተናል። በየወረዳ የሀገር ሽማግሌ ተልኳል። መንግስት ከሀገር ሽማግሌዎች ጥሪ እንዲያደርጉ ደብዳቤ በኮማንድ ፖስቶች ሁሉ ተጽፎላቸዋል። ሁሉ ወረዳ ላይ ሰላማዊ መንገድ እንደምንፈልግ ማለት ነው። ይሄ ሁሉ ተደርጎ ግን አንደኛ ሰላሙን ተቀብለው በተቀመጠው ጊዜ ገደብ ላይ መጥቶ እጃቸውን የሰጡ አካላት የሉም ቀድሞ የሰጡት ሰው ሰማኒያ ሶስቱ ካልሆኑ በስተቀር ማለት ነው። ይሄ ፕሮሰስ ከተጀመረ በኋላ ግን አሁን ትናንት ነው የተወሰነ ኃይል እጁን መጥቶ የሰጠው። እጅ እንሰጣለን ካሉ ወደ ጦርነት፣ ወደ ግጭት የምንገባበት አማራጭ የለም። ነገር ግን ጊዜ መውሰድ አለብን የሚለው ጊዜ የመግዛት አይነት እሳቤ ከሆነ መንግስት አይቀበለውም። እዚህ በፊት የነገሩን ለምሳሌ ከማሽ ላይ ታስረው የነበሩ የጉዴን አባላት እንደተለቀቁ የፖለቲካል ምህዳሩ ሰፍቶ እንደነበረ ነው። መተከል ላይ ግን ተመሳሳይ ነገር እንዳተደረገ እና በመንግስት በኩል የተቀመጡ በእነሱም በኩል የተቀመጡ ቅድመ ሁኔታዎች አለመሟላታቸውን ነው የገለጹ ያሉት። እነሱ ሰሞኑ ታዲሶ ከሰጠ ሁለት መቶ ሀያ ሁለት አካላት የጉዴን አባላት የነበሩ የጉዴ ተማሪ መቤት አውጥተ ነው ታዲሶ የሰጠ ነው። ከማሽ ላይ እንዲሆን ፈተናል። መተከል ላይ እንዲሆን ፈተናል። ጉዴን ታጠቂ በብሎ አባል ናቸው የተባሉትን ፈተ ለሰላሙም ሲባል የተከፈለ ዋጋ ነው። ከዚህ ውጭ ያለው እያቀረቡት ያለው አንደኛው ቅድመ ሁኔታ የጸጥታው ኃይል ከአካባቢ መውጣት አለበት። መከላከያ፣ የፌዴራል ፖሊስም የክልል ሊሆን ኃይሎች ቢሆን መውጣት አለባቸው ነው። ይሄ ደግሞ በተአምር ሊሆን የማይችል መንግስትም፣ አንቀበለውም። ደኮማንድ ፖስት አንቀበለው ጤናማ አስተሳሰብ ስላልሆነ ማለት ነው። ምክንያቱም መንግስት ፕሮቴክት የሚያደርገው እሱን ጨምሮ የሚጠብቅ ነው። በሰላማዊ መንገድ ከመጣ ጥቃት እንዳይፈጸምበት፣ ሌላ ጉዳት እንዳይደርስበት የሚጠብቁ የመንግስት አካል ህግ የሚያስከብረው አካል ይሄ ተገቢነት የሌለው ያለው ሊፈጸምም ተፈጻሚነትም ሊኖረው የማይችል ቅድመ ሁኔታ ነው። መተከል ላይ ያለው ነገር በገለልተኛ አካል ሊታይ ይችላል። ምክንያቱም የጎዴን አመራሮች እሱን ነው የሚጠይቁት። ገለልተኛ አካል ከመንግስትና ከታጣቂዎቹ ውጭ በሌላ አካል ምን ስለሆነ ነው በሌላ አካል የሚታየው? ሀገር የሚመራው መንግስት ነው አይደል? አሁን እኮ ታጣቂውና የመንግስት አካል ለእኩል ድርድር የሚቀርብ አካል አይደለም። እርቀ ሰላም ይውረድ ነው መንግስት ጥሪ እያደረገ የሰላም ጥሪ ነው ያደረገ እንጂ የድርድር ምዕራፍ እየከፈተ አይደለም። ጥያቄያቸው ለእኔ ግልጽ አይደለም። በዚህ መልኩም የመንግስትን የጠየቁበት አግባብም የለም። ይሁን ቢባልም አፈጻጸሙ አስቸጋሪ ነው። መንግስት እንደ መንግስት የሰላም ጥሪ ያደርጋል። እርቀ ሰላም እኮ ተሳክቷል። ከማች ላይ እኮ ተደርጓል አይደል? ስለዚህ መተከል ላይ እንዳናደርግ መንግስትና የጉዴና አመራሩ በጋራ ሆነው ለመፈቀድ ሽማግሌዎች በጋራ ሆኖ እርቀ ሰላሙን እንዳናካሄድ የሚቸግር ነገር የለም። በአሁኑ ወቅት ማለት ነው። ነገሮችን ኮምፕሊኬት ለማድረግ ፈልገው ካልሆነ በስተቀር ጥሬውን ተቀብለው እንዳልመጡ የሚከለከል አግባብ የሌለ መሆኑን ነው እኔ በመንግስት በኩል ማስረዳው። መጨረሻ ላይ አሁን በመተከል ዞን ያለው የሰላም ሁኔታ ምን ይመስላል? መንግስት አሁን የጀመረው የህግ ማስከበር ስራ እስከ መቼ ተጠናቆ የተፈናቀሉ ሰዎች ወደ ቤት ንብረታቸው ተመልሰው የክረምት ስራቸው ሊመለሱ ይችላሉ? አካባቢው ሙሉ በሙሉ እስከ መቼ ሊረጋጋ ይችላል ማለት ይቻላል? እንግዲህ የጸጥታ ስራ ሲሰራ አጠቃላይ በርካታ ቦታ ወረዳ ነገሮች ባሉበት በዚህ ሂደት ውስጥ እኛ በተፋጠነ ሁኔታ ዘላቂ ሰላም በአካባቢ ላይ የሚገነባበት ሁኔታዎች መፈጠር አለባቸው ብለን ነው የምናስበው። ከዚህ አኳያ አንደኛው መንገድ ቅድም እያወራን ያለ ነው፣ በሰላማዊ መንገድ እርቀ ሰላም ማድረግ በይቅርታ ችግሮችን መፍታት ጥሪ የተደረገላቸው እነዚህ የቡድን ታጣቂዎችን እጅ እንዲሰጡና በሰላማዊ መንገድ መደበኛ ህይወታቸውን እንዲመሩ ነው። አንዱ ሰላም ሊመጣ የሚችለው በዚህ መንገድ ነው። ሌላኛው ፓራራሊ ሰላም ሊመጣ እንግዲህ የሚችለው ይሄ መንገድ ተቀባይነት ከሌለው እና ተቀብለው የማይፈጽሙት ከሆነ ህግ የማስከበር ስራው መስራት ነው። ህግ የማስከበር ስራ በተጠናከረ ሁኔታ መተከል ላይ ተጀምሯል። አሁንም ቢሆን ይቀጥላልም። ይህን ህግ ማስከበር ስራ መቼ ላይ ነው የሚጠናቀቅ የሚለውን አሁን ዛሬ ላይ ማስቀመጥ አችል ሆቴቨር ግን ተጠናክረው በአጭር ጊዜ ውስጥ አካባቢው ነጻ የሚሆንበትና ለረጅም ጊዜ የቆየው የሰላም የጸጥታ ችግር መተከል ላይ እልባት የሚያገኝበትን መንገድና ስትራቴጂ ተነድፎ ስራ እየተሰራ ያለበት ሁኔታ ነው ያለው። የቤኒሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ በጣም አመሰግናለሁ። በአድማጮች ስም አመሰግናለሁ። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤኒውስ ዶት ኮም ላይ ኢሜል አድርጉልን። የዋትሳፕ ቁጥራችን 2022513505። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሚቀጥለውና ወደ ሁለተኛው ክፍል ዝግጅታችንን ውሰዳችሁ። ከስምንት አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም ከተቋማቱ እድሜ እኩል የኖሩትን ሕግጋትና ፖሊሲዎች አሁን ዓለም ለገጠሟት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶች ይቀርብባቸዋል። ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ ኤ ፉልፊሊንግ ጀርኒ ስሩ ኮንፍሊክትስ ኤንድ ኮንትራዲክሽንስ ወይም በግጭቶችና ቅሬታዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ በእንግሊዝኛ ባሳተሙት መጽሐፍ አለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመንሽ የቆየ በእነዚህ ሀሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። በግጭቶችና በቅራኔዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁት ና ከአስተዳደጎ ልነሳ። አስተዳደጎ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ የውጭ አገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ነው ያደጉት። ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለ ዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበሩት አመለካከት ምን ነበር? ተወልጄ ያደኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ኬስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች፣ የተለያዩ ህዝቦች ጋራ እና ያደረግኩበት ሁኔታ ነው። ከዛም አልፎ ለቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበረ። ለአጭር ጊዜ እስቲ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ ሰማኒያ ሁለት ሰማኒያ ሶስት ያንን ስራ ጀመርኩኝ በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት ስለ ድርጅቱ ያለኝ መረዳት ምንድናቸው? ጠንካራ ጎኖቹ ምንድናቸው? ደካማ ጎኖቹ የሚለውንም ለመገንዘብ እች እያለው ማለት ነው። እስኪ እነዚህን ጠንካራ እና ደካማ ጎኖች እናንሳ። እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች። እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት? እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞህ አለውል ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎት እና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽን ክስቱ ተሳትፌያለሁ የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብቶ እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ወስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝህን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተጋራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ከፋ እያልክ ብዙ መጥቀስ ይቻላል። ስለዚህ ጦርነት እና መጎሳቆል የፈጠረውን ማፈናቀል ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው ዓመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንዳንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በተባበሩት መንግስታት ተቋም ውስጥ መስራት እንደ በአጭሩ፣ የተባበሩት መንግስታት ሲምፕሊፋይ አርገን የሚነጋገረው ከተባለ ማየውን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱን የኑክሊየር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፅን በድምፅ መሻር መብት አስጥቀውላቸዋል፣ እና አንፎርችነትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የአለምን ህዝብ ፍላጎት የሚያሟል ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በእርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገትንበት ወይም የገፋንበት ሁኔታ ደህና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው። በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ፣ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለ እና ይሄስ ምን ይመስል ነበር? የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ኃያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። የተባበሩት መንግስታት አሁን ሁኔታው እየተለወጠ ነው፣ ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይሄ ገፋ ትምህርት የላቸውም የአፍሪካም ሆነ የባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቋ፣ ግን እኔ መጥቻለኝ አለቃ ነኝ፣ ልክ እንደ ቅኝ ገዢ መሪ የእንትን የሚለው አሉ። አሁንም ቢሆን ያ ችግር እየቀጠለ ነው። ዩኤንኤችአር የምኮራበት የምመካበት መስሪያ ቤት ነው። እንግዲህ ከሰላሳ አመት በላይ ብያለሁ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሾሞ አይቼ አላውቅም። እውነት ለመናገር አሁንም ይሆናል ብዬ አላምንም። ያ ምንድን ነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ አሜሪካዊ ነው። አራት ነጥብ ያም ሁኔታ የግዴታ በገሃድ አውጥተን እየተወያየንበት መቅረብ መቻል አለብን። ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማኒያ አመት በላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ አመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ። ሽብርተኝነት የምንለው መስፋፋት ይጠቀሳሉ፣ በተለይ በቅርብ አመታት ውስጥ እና ድርጅቱ ግን የነበረውን አሰራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ ዓመት በላይ ከድርጅቱ ጋር መኖረው መጠን ይህንን አስተያየት እንዴት ያዩታል? እውነት ነው። እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለነኝህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒታሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው የተባበሩት መንግስታት፣ ለውጥ ለውጥ ተባለና የአንዱ ፈረሰና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በሱ ስር ደግሞ የእሱ ሴክሬቴሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄዎች ምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንን ና የሰው ኃይላችን እናጠፋለን። እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች አሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለዓመታት እንዲኖሩ የሚገደዱበት ሁኔታ አለ እና ይሄ የተባበሩት መንግስታት ችግር ነው ወይስ ከየት የመጣ ችግር ነው? መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው ዋነኛው። ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን፣ ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ያለው ልክ እንደጠቀሱ ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡት ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ ስለማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽ የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ነዋሪነትን ትን ፈቃድ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። የአሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኛ ይሄንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ሊያንየው እኔ እንደው በእኔ እድሜ እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ ከአንጎላ ከደቡብ አፍሪካ ከናሚቢያ እነኚህ ችግሩንም አይቻለሁኝ። በሂደት ደግሞ አብዛኛው አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንዲሁም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ ማይቻለኝ። ስለዚህ ሙሉ በሙሉ አስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለው ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩበት አካባቢ መንግስት፣ አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ ያለ፣ ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተሰደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ ያለ፣ ሶማሌውም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ አሁንም ግን ከሞላ ጎደል ከሞላ ጎደል ፊት ከ የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል። እንግዲህ ወደ መጽሐፎት ልመልሶት። መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የስራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ በሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቼዋለሁኝ። እና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም? አንደኛ ወረቀት ሰበስባለሁ። በሰራሁባቸው ሁኔታዎቹና የራሴ ወረቀቶች አሉ። ማነጋገራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ ኢልታንክ ቢማም ሆነ አሶሳ ካምፕ በሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው። ዶ የለም ያለው ሁኔታ ጥሩ አይደለም እና ሰላም ያለበት ሀገር ሂድ ተብዬ ሌበኖን ተላኩ እንጂ ሌበኖን ትንዳለ አላውቅም እንጂ አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ ዓመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከሰትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌያ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት ኦጋዴን እና የጅቡቲ ከደወሌ ሐረዋ ሽንሌ፣ አዲጋላ እስከ ድሬዳዋ ያለውን የስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጨዋለሽ እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የሰራሁት ብዬ እንዳጋጣሚ ሆኖ ታሪካዊ ሲግኒፊካንትም ያላቸው ጉዳዮች ስለሆኑ እንደው ለሌላው ቢቀር ለልጆችም ለቤተሰብም ይሄን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ መዝገብ አለ። እንደው ምናልባት አሁንም ካነሱ ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፍ እንግዲህ ለልጆችም ሆነ ሰሚከ ለሚያነበት በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንጸባ አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን ነበረውን ሁኔታ ላይረድ ይችላል። ስለዚህ ስር መሰረቱ ምንድን ነው ኋላ እንዴት ነበረ አሁን እሱ ሁኔታ እንዴት ነው ብሎ ማነፃፀር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔ ምስማማለሁኝ ግን ከነ ድክመቱ ከነምኑ የተሻለ ሁኔታ ፈጥሯል ብያምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀፍ የሚችሉበት ሌላውንም አለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብያምናለሁ እንዴት አድርገን እናሻሽለው ነው እንጂ እንስበረው፣ የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ። የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል ብዬ አምናለሁ። ሌላው ቢቀራ አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው ያለባቸውን ስሜት ተነፍሱበት መድረክ አለ ብያም ያለሁ። አማራጭ የለን አሁንም ቢሆን አሁንም ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯን ብያም ያለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃከፍ የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብያም ያለሁ። መሻሻል አለበት የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልከበልም። ያን ደግሞ ልናሻሽል የምንችለው እኛንም እኛ በምንልበት ጊዜ የኔ ብጤው ቱረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩንኤስ ያራሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማንኛውም ሰው ሰብዓዊ መብት አለው። ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስኪ እንደው ምንድን ነው መደረግ ያለበት ብሎ በተለይ ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለን ድረስ ኮንፍሊክት፣ ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናርገው የሚለው ላይ ማተኮር መቻል አለብን። አቶ መንገሻ የግለ ታሪኮን፣ እና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ። እድል ስለሰጡኝ በጣም አመሰግናለሁ። ወደ ተከታዩ ፕሮግራማችን ከማለፋችን በፊት ለመሆኑ በፕሮግራሞቻችን ላይ አስተያየቶች ሲኖራችሁ የት እንገኛለን?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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202253505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦውኤ ለእለቱ ወደ ያዝ ነው የመጨረሻ ዝግጅታችን ነው የምንወስዳችሁ። ባህላዊውን ጠላ ከጓዳ አውጥቶ ለሴቶች የስራ ዕድል የፈጠረ እንግዳ ጋብዘንላቸዋል። ኤደን ከረሞኖች ያዘጋጀችው እንደሚከተለው ይቀርባል። በቱሪዝም ዘርፍ ውስጥ ይተዳደር የነበረው ወጣት ዮሐንስ ሳይቾ በኮቪድ ምክንያት ገበያ እየቀነሰ ስመጣ ና ስራ ሲጠፋ አንድ ዓመት ሙሉ ስራ ጦኖ እንደተቸገረ ይናገራል ይሁንና ኮቪድ የጽሞና ጊዜ እንደሰጠውና ና ከዚህ ቀደም ብሞክረው የሚለውን የንግድ ሀሳብ መሬት ላይ እንዲያወርድ እንደረዳውም ይናገራል። አሁን ላይ በዚህ ስራው ስኬታማ ሆኗል። ሴሎ ክራፍት ጠላ በአሁን ሰዓት ለብዙ ጠላ መጥበቅ ለሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውና እናቶቻችን በቤት ውስጥ የሚጠብቁትን የቤት ውስጥ ቢራ ወይም ጠላ ከጓዳ አውጥቶ በክብር በሆቴሎች እንዲቀርብ ማድረግ አስችሏል። ከዮሐንስ አይቸው ጋር ቆይታ አድርጌ ነበር ነበረ። ከዚህ በተጨማሪም ደግሞ በሴሎ ጠላ ቤት ውስጥ ጠላ ጠማቂ የሆኑትንም ወይዘሮ ፋሲካንም አነጋግሬ ነበረ። ቆይታችን አቶ ዮሐንስ ስለ ሴሎ ጠላ አጀማመር ከሚያብራሩበት ይጀምራል። ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ እየተቋረጠ ሲመጣ ለአንድ አመት ያክል እጩ ነበረ ግን የዚህ የጠላ ሀሳብ ደግሞ

የተፈጥሮ ነው። ኬሚካልና የማይጨመርበት በእጅ የሚሰራ በንሱ እህሎች ተመርጦ በሚሰሩ እህሎች የሚሰራ ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው ዓላማ በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊም እየጨመረ ነው። ቆንጆ እየሆነ ነው። ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል? ጀምሮ አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰጡ ነበረ። ቅርብ ጓደኞችን፣ ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል፣ ገንዘብና ጊዜና ሰዓት ምን ንግድ ነው፣ የተለያዩ አስተያየቶች ነበሩ። ኔ በውስጥ ያመነው ነገር ስለነበረ ክፍተቱም ደግሞ ታይቶኛል። ምክንያቱም እናቴ ጠላ ስለምወድ እና ጠላ ለማግኘት ስትፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ደህናውም ማለት ያሉ ቤቶች ሲሆኑ እና ለመጠቀም የምትሉ ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመሳሰል ከሱ ማድረግ እንዳለብን ስናወቱ እሱን አሰብኩኝ ና አንድ ወደ ቦሌ አካባቢ አንድ በመከራየት ጀመሩ። ግን እንደተባለው ሳይሆን አሁን ድረስ ተቀባይነት አግቱ ሰውም እየወደደው እስካሁን ድረስ አንድ አመት አልፏል። በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላ ቂጣውን የሚጋግሩትን ሴቶች እና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋውቁትና እስኪ እስቲ ጥቂት ስለ እነዚህ እናቶች ንገሩኝ። መጀመሪያ በአንድ ሰው ነበር የተጀመረ ሰው አንድ ተላጠማች ና አንድ መዳስ አድገል ነበር። ፍላጎታችንን የነበረውን በዛ ያሉ ሴቶች በተለይ በቤት ውስጥ የሚሆኑ ወይ ሲንግል እናቶች ለብቻቸው ልጆች የሚያሳድጉ እናቶች የድል የሚከፈትላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ። በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱንም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ ወይ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮቹንም እንደዛ በዛ አይነት ነው የተጠቀምኩት። በጣም ብዙ ሴቶች አሉ አሁን የሚጋዙ ብቅል የሚያበቅሉ፣ የጣሻሩ የሚቆሉ፣ እነዚህ እንጨት ምናምን ውሀ የሚያመጡ ብዙ አይነት ሰዎች አሉ። እሱን መጠቅለያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል ተሳሰብ እንዲይዙ ነው። ምክንያቱም ሁልጊዜ በእጃቸው ያለ ወርቅ አለ ግን ያንን ነገር ወቶ ገንዘብ የሚሆን አልመሰላችሁም? እንደገና ደግሞ እንስራም ቢል እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ጊወት አይወስዳችሁም። እነሱም ተጠቃሚነታችሁ ይጨምራል ማለት ነው። የጠላዎቻችሁ ስሞች እንደምትጠቀሙት ግብዓቶች የተለያዩ ናቸው። ምንድን ናቸው? ጥቂት ይበሉኝ። አሁን ዘጠኝ አይነት የጠላ አይነት ያለን እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይም የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በበቆሎ የሚሰራ አንድሻ ይባላል። እና ደግሞ እነዚህ እህሎች ተቀላቅለው የጤፉም የበቆሎውም ስንዴውም ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱን ደግሞ ሶምሶማ ብለን እንጠራዋለን። የዘንጋዳ ደግሞ እሸቴ ብለን አውጥተንለታል ያ አለማየሁ እሸቴ ዘፈን ገፈል ነበረ ዝንዳዳ እያለ እና እሱንም ለማስታወስ የሰየር ስም ነው እሸቴ ይለናል ሌላ ደግሞ በማርም የሚሰራ አለ የጤፍ ደግሞ አለ የጤፍ ደግሞ ገነት ይለናል ከሁሉም ዋጋው ወደድ የሚለው የጤፍ ነው ስልሳ አምስት ብር ነሱ በኩባያ ወደፊት ደግሞ የምንጨምራቸው ጠላዎች ይኖራሉ። ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ አይቻለው በማህበራዊ ድረገጻችሁ ላይ ስታስተዋውቁ እና ና ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው? ዜሮ ዌስት ማለት እንዳለ የምንጠቀማቸው እህሎች ለምሳሌ አተላው ከጠላው ከወጣበት በኋላ አተላውን አንጥበው እዚህ በአልሳባ ከተማ ውስጥ ያሉ አርብቶ አደሮች አሉ እና ለነሱ ነው ዜል የምንሰጠው። ወይዘሮ ፋሲካ አሰሙ የሁለት ልጆች እናት ሲሆኑ በሴሎ ክራፍት ጠላ ውስጥ የጠማቂዎች አስተባባሪ ናቸው። በዚህ ስራ ላይ ስላገኙት ጥቅም እንዲህ ይገልጻሉ። ጠላ መስራት የጀመርኩት እኔ ከአስር አመት በላይ። ሁሌም ጠላዬ አሪፍ ነው ጠላ መተዳደሪያ የገቢኝ ጨፈት ጠላ ነው። በጠላ ነው የሚኖረው ውጭ የማሳድገው ያለባት ነው የማሳድጋቸው በነሱ ጠላ ነው የገቢኝ። ወደ ሴሎ ጠላ እንዴት ልመጣ ቻልኩ መሰለሽ? ጆን ነው እንዲገባ ያደረጉ። ሴሎ በጣም ጥሩ ነው። በጣም የብዙ ሴቶች የስራ እንትን ተከፍቷል። ለእኔም ለራሴ ለስምንት አመታት ጋር የነበርኩበት ሴሎ ምክር ያተዋወቁን ከነጆን ጋር ታከም ከአሁን ቁም እግዚአብሔር ይመስገን። በስሬ ስንት ሴቶች አሉ መሰረት የሚተዳደሩ በሴሎ ጠላ የሚሰሩ አምስት ሴቶች አሉ። ወይዘሮ ፋሲካ ወደፊት የራሴን ጠላ ቤት በትልቁ የመክፈት ህልም እንዲኖረኝ አድርጓል ይላሉ። ሴሎ ክራፍት ጠላ ስናጠቃልል ታዲያ አቶ ዮሐንስን አንድ የመጨረሻ ጥያቄ አነሳውላቸው የወደፊት እቅዳችሁ ምንድን ነው የሚል። አሁን በቀጣይ ብዙ ፈላጊዎችን እያገኘን ስላለ እና ምርቱንም ጨምረን ለማውጣት ስለፈለግን አሁን እንደ ቬንደሮች የተመረቱ በከተማ ውስጥ ያሉ እሱ ለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ቀላ ፓስቸራይዝ ለማድረግ እየሞከርን ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው ሎ የመኮምጠጥ ባህሪ አለ ግን አሁን እስከ አስር ቀን ድረስ እንዲቆይ እያደረግን ነው። እሱን በሂደት እያስተካከል ነው እንሄዳለን። እውቀትና ቆኛም ደጋፊ ይፈልጋል። ሌላ ምንድን ነው ማለት የሚፈልገው ቃና ያው እኔም ቤት ባይሆን ብዙ ቀላቤቶች ስላሉ እንዲጠቀም አንደኛ ለሀገሪቷም ኢኮኖሚ በጣም ይጠቅመናል። በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ ጊዜር ስጥልኝ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የቅዳሜ ምሽት የሙዚቃ ምርጫችን ብቻ ይቀራል። አንድ ሙዚቃ መርጠንላቸዋል። አስቴር አወቀ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመብራት ሳስተናገዳችሁ ያመሸዎት ጽዮን ግርማ ነበርኩ። በሌጎ ምሽት የራዲዮ መጽሔት ዝግጅታችን ይቀጥላል። ለዛሬው ሰላም፣ በደህና እደሩ።